የዜና መጽሔት ምክር ቤቱ የድጋፍና ብድር ስምምነቱን ማጽደቁ በኢትዮጵያ ያለው ግጭት ለኢኮኖሚ ማሻሻያው አተገባበር ስጋት ነው መባሉ የትግራይ ክልል ጊዜያዊ አስተዳደርና የህወሀት ውዝግብ እንዲሁም የሐማስ ከፍተኛ መሪ ኢስማኤል ሃኔይ ቴራን ውስጥ መገደላቸውን የሚመለከቱ ዘገባዎችን አካቷል። የዜና መጽሄት ቀዳሚው የህዝብ ተወካዮችን ይመለከታል። ህዝብ ተወካዮች ምክር ቤት ከዓለም አቀፉ የልማት ማህበር የተገኘን የአንድ ነጥብ አምስት ቢሊዮን ዶላር የገንዘብ ድጋፍን ድጋፍና ብድር ስምምነት አዋጅን አጸደቀ። የተገኘው የገንዘብ ድጋፍ ለስራ ፈጠራ፣ የዋጋ ግሽበትን ለመቆጣጠር፣ የውጭ ምንዛሪ እጥረትን ለመቅረፍ፣ የመዋቅር ማስተካከያ ለማድረግ እንዲሁም የፌዴራል መንግስት የ2017 ዓ ም በጀትን በቀጥታ ለመደገፍ የሚውል ነው ተብሏል። የቀረበው አዋጅ በአንድ ተቃውሞና በአንድ ድምፅ ተአቅቦ በአብላጫ ድምፅ ነው የጸደቀው። ሰለሞን ሙጬ ከአዲስ አበባ ዝርዝሩ ልኮልናል። የዚህን አዋጅ አስፈላጊነት በምክር ቤቱ የመንግስት ተጠሪ ሚኒስትር ካብራሩ በኋላ ከውስን የምክር ቤት አባላት ልዩ ልዩ ጥያቄዎች ቀርበዋል። መንግስት በቅርቡ ተግባራዊ ካደረገው የኢኮኖሚ ማሻሻያ ጋር ተያይዞ ህገወጥ ንግድን ለመከላከል ምን የተለየ አቅጣጫ ይከተላል? ዝቅተኛና ቋሚ ገቢ ያላቸውን ዜጎች ከሚፈጠረው ከፍተኛ የዋጋ ግሽበት ለመታደግ መንግስት ምን እቅድ ይዟል? የውጭ ምንዛሬ ስርዓቱ የጥቁር ወይም የትይዩ ገበያ መናር እየታየበት መሆኑ ተጠቅሶ እንዴት ለመግታት ታስበዋል? የውጭ ሀገራ ገንዘቦች የበለጠ ከሀገር እንዳይሸሹ ስጋት መኖሩ፣ በእርዳታና ብድር ብቻ ሀገሪቱ የገጠማትን የውጭ ምንዛሬ ጉድለት እንዴት መሸፈን ይቻላል የሚሉና ሌሎች ጥያቄዎች ቀርበዋል። በተጨማሪም የጸጥታ ችግር ባለባት ሀገር ውስጥ ህዝብ በነጻነት ከቦታ ቦታ መንቀሳቀስ ማድረግ በማይችልበት ሁኔታ በዚህ ወቅት የውጭ ኢንቨስትመንትን ታሳቢ አድርጓል የተባለው ማሻሻያ እንዴት ማሳካት ይቻላል? ግብር የመክፈል አቅምም ቢሆን በተዳከመበት በዚህ ጊዜ ይህንን መሰል የማሻሻያ እርምጃዎችን መውሰዱ ለምን አስፈለገ በሚል ተጨማሪ ጥያቄዎች ተሰንዝረዋል። ከምክር ቤቱ አባላት መንግስት የወሰደውን እርምጃ በበጎ የተመለከቱም የድጋፍ አስተያየታቸውን ሰጥተዋል። የገንዘብ ሚኒስትሩ አህመድ ሺዴ ለቀረቡ ጥያቄዎች በሰጡት ምላሽና ማብራሪያ ዛሬ ለምክር ቤቱ እንዲጸድቅ የቀረበው ገንዘብ የዓለም ባንክ ትናንት ያጸደቀው ነው ብለዋል። ይህ ሀብት የሀገሪቱን የዕዳ ጫና ከሚገኝበት ከፍተኛ የሚባል ደረጃ ወደ መካከለኛ የሚያወርድ መሆኑን ምክር ቤቱ ካጸደቀው በኋላም በሰዓታት ልዩነት ውስጥ የገንዘብ ሚኒስቴር የሀብት ቋት ውስጥ የሚገባ መሆኑን ጠቅሰዋል ይሁንና ይህ ገንዘብ መንግስት የያዘው የ2017 በጀት ዓመት አካል ሆኖ በታሳቢነት የተያዘ በመሆኑ እንደገና ምክር ቤቱ የበጀቱ አካል አድርጎ እንዲያውጀው ለማጽደቅ እንደሚቀርብም ተናግረዋል። የተደረገውን የኢኮኖሚ ማሻሻያ ተከትሎ ለወራት ምናልባትም ለዓመት ያህል ጊዜ ግን የኑሮ ውድነት መኖሩ እንደማይቀር ያስታወቁት ሚኒስትሩ ያመኖ ግን ወደፊት ችግሩ አብሮ እንደማይዘልቅና ገንዘቡንም መንግስት በከፍተኛ ጥንቃቄ ጥቅም ላይ እንደሚያውለው ተናግረዋል። የት ላይ ነው የሚውረው ያላችሁት፣ እንደሆነ የኑሮ ድጎማ በደሞዝ ጭማሪ መልክ የሚደረግ ይሆናል። ነዳጅ ላይ ከፍተኛ ድጎማ የምናደረግ ይሆናል። ዘይት ላይ ድጎማ እናረጋለን። ማዳበያ ላይ ድጎማ እናረጋለን። መድኃኒት ላይ ድጎማ እናደረጋለን። ኤክስቼንጅ ሬት በገበያ መወሰን ሲባል ሬጉሌት አይደረግም ማለት አይደለም። ሪስፖንስብል የሆነ ማርኬት ሲስተም ነው የምንዘረጋው። ሬጉሌተሪ ስራዎች ይኖራሉ። የገንዘብ አቅርቦት በኢኮኖሚው ውስጥ ቁጥጥር ይደረግበት፣ በሀገሪቱ እድገት ላይ ከፍተኛ ተጠቃሚነት የሚያመጣ ነው ያሉት፣ ይህ የማሻሻያ እርምጃ በከፍተኛ ጥንቃቄ የተዘጋጀ ከፍተኛ ድርድር የተደረገበት፣ በህብረተሰቡ ላይም የሚደርስን የአጭር ጊዜ ጫና ለመቀነስ ታስቦበት የተከናወነ መሆኑን አመልክተዋል። ኢትዮጵያ ከዓለም ባንክና ከዓለም አቀፉ የገንዘብ ተቋም ካገኘቻቸው የገንዘብ ብድር ድጋፎች ስምምነቶች በተጨማሪ ከቻይናና ከሌሎችም ተቋማት ጭምር የእዳ እፎይታና ሽግሽግም ያገኘች ስለመሆኑም ጠቅሰዋል። በትናንትና ሁለት የጸደቀው አጠቃላይ ፓኬጅ በቀጣይ ሶስት ዓመታት 16.6 ቢሊዮን ዶላር ነው። ለፕሮግራሙ ብቻ 3.5 ቢሊዮን ዶላር፣ ለመጀመሪያው ዲፒዮ 1.5 ቢሊዮን ዶላር፣ እንደገና ደግሞ ሰኔ ወር ላይ የሚደርስ ሌላ ዲፒዮ ይኖራል። እነዚሁም የዛን ጊዜ ለተከበረ ምክር ቤት አምጥተን የምናጸድቅ ይሆናል ማለት ነው። መንግስት ሰኞ እለት ይፋ ያደረገውን የኢኮኖሚ ማሻሻያ ተከትሎ መንግስታዊው የኢትዮጵያ ንግድ ባንክ አንድ የአሜሪካ ዶላርን በዛሬው ዕለት በ80 ብር፣ አንድ ዩሮን በ86 ብር፣ እንዲሁም አንድ ፓውንድ ስተርሊንግን በ97 ብር እየመነዘረ መሆኑን አስታውቋል። ሀገሪቱ ያፈራቻቸው ዋና ዋና የሚባሉ ጉምቱ የኢኮኖሚና የፋይናንስ ባለሙያዎች ይህ የማሻሻያ እርምጃ ያመጣው የውጭ ሀገራት ገንዘቦች ገበያ መር የምንዛሬ ስርዓት እንዲከተሉ ማድረግ ከፍተኛ ቀውስ ሊያስከትል የሚችል መሆኑን ደጋግመው እየገለጹ እየገለጹ ይገኛሉ። ለዲደብሊው ሰለሞን ሙጬ ነኝ ከአዲስ አበባ። የኢትዮጵያ የኢኮኖሚ ፖሊሲ ማሻሻያ፣ መንግስት አሁን በሀገሪቱ ውስጥ ያለውን የሰላምና ጸጥታ ችግር ቅድሚያ ሰጥቶ ካልፈታው ዓላማውን በማሳካት በኩል ገቢራዊነቱ አጠራጣሪ ነው ተባለ። ከአዲስ አበባ ስዩም ጌቱ ዘገባ አጠናቅሯል። ኢትዮጵያ ከሰሞኑ የመገበያያ ገንዘቧ ብር የመግዛት አቅምን እንደ ዶላር ካሉ ዓለም አቀፍ የመገበያያ ገንዘብ አንጻር በ30 በመቶ ገደማ ስታዳክም ለዓመታት መንግስት ሲደራደርበት የነበረው የውጭ ብድር ማግኛ አስገዳጅ ሁኔታ በመፈጠሩ ነው በሚል በርካታ የምጣኔ ሀብት ባለሙያዎች አስተያየታቸውን ሰንዝረዋል። በዚህ የፖሊሲው ማሻሻ አተገባበር ሂደት የውጭ ቀጥተኛ ኢንቨስትመንትን በመሳብ ምርትና ምርታማነትን በማሳደግ የውጭ ንግድን ማሳደግ ደግሞ የፖሊሲው ቁልፍ ጉዳይ ተደርጎ ተወስዷል። ይሁንና አሁን በአገሪቱ ዋነኞቹ ክልሎች ኦሮሚያና አማራ ክልሎች ውስጥ እየተስተዋለ ያለው ግጭት አለመረጋጋት ለዚህ ውጥን ቀዳሚው እንቅፋት ሊሆን እንደሚችል ተገምቷል። የፖለቲካል ኢኮኖሚው ተንታኝ አቶ ሻፎራው ሽታሁን በማሻሻያው ፖሊሲ አተገባበር ሂደት ውስጥ የቅድሚያ ቅድሚያ ትኩረት ልሰጠው የሚገባው ጉዳይ የሰላምና ጸጥታው ተግዳሮት መፍትሄ መፈለግ ነው ብለዋል። ሰላምና ጸጥታ በሌለበት ሁኔታ የቱንም ያህል ፋንድ ቢሰጥ ሪተርኑ ምንም ነው ሊሆን የሚችለው። ምናልባት በብድር የመጣ ገንዘብ ከሆነ ደግሞ ብድሩ ለመመለስ አስቸጋሪ ሁኔታ ይፈጥረና ብድር ጫና ሪስክ ውስጥ ይከታታል። ነው የታየ አይመስለኝም። ምናልባት መንግስት ገንዘቡን ብቻ የማግኘቱ ነው። ገንዘቡን ቢሆን ብድር ነው። ምናልባት ኢንትረስትሬቱም ሬቱም ሆነ የሚከፈልበት ጊዜ ረዥም ሊሆን ይችላል። ግን ደግሞ እኔም ስጋት አሁን ምንድን ነው ጉድለቱን ወይም ሽንኩሩን ለመት የሚችለው በምርታማነት ደረጃ ተዝናንቶ መስራት የሚችልበት አውድ ያስፈልገዋል ነው። ባለፉት ጥቂት ዓመታት በገበያው ፍላጎትና አቅርቦት መካከል ሰፍቶ የተስተዋለው ክፍተትን በቀላሉ መድፈን አስቸጋሪ መሆኑ ደግሞ ስጋታቸውን ካጎላው ነጥብ ዋነኛው ነው። ኢኮኖሚክ ፋክተርስ ብቻ ሳይሆን በፈረንጅኛው ነን ኢኮኖሚክ ፋክተርስ፣ ለምሳሌ ሰላምና ጸጥታ ሲኖር ኢኮኖሚ ይንቀሳቀሳል ማለት ምርትና አገልግሎት ከቦታ ቦታ ይንቀሳቀሳል። ትክክለኛው የማርኬት ስራ ይኖራል። በኢትዮጵያ ፖለቲካል ኢኮኖሚ ህይወት ውስጥ ከፍተኛ ድርሻ አላቸው የሚባሉት አማራ፣ ኦሮሚያና ትግራይ ናቸው። የፌዴራል መንግስቱ ከነኚህ ሶስት ክልሎች ውስጥ ባለው ነባራዊ ሁኔታ በመሬት ላይ ከሚታየው ሀቅ አንፃር ታክስ በአግባቡ ይሰበስባሉ ወይ? ከነ ሶስት ክልሎች ምርትና አገልግሎት እንዳሻው ከቦታ ቦታ ይንቀሳቀሳሉ ወይ? በመንግስት ማህበረሰብ መካከል በተለይም በእነ ሶስት ትልልቅ ብሄረሰቦች አካባቢ ያለው ህብረተሰብ ከማዕከላዊ መንግስቱ ጋር ያለው ፖለቲካዊ መስተጋብር ግንኙነት ጤናማ ነው ወይ የሚለውን ጥያቄ ስንፈተሽ ደረትን ነፍቶ ጤናማ ነው የሚያስችል አይመስለኝ የማርኬት ፌለር ፈጥሯል። የሰላምና ጸጥታ ጉዳይ ነው። እኔ እንደማምነው የኢትዮጵያ ኢኮኖሚ በፒውር ኢኮኖሚክስ የሚተነተን አይደለም። ምክንያቱም ዳይቨርሲፋይድ የሆነ ፖለቲካል ኢንትረስት ያለበት ሀገር ስለሆነ ከጥቂት ዓመታት በፊት ለሁለት ተከታታይ ዓመታት ሳዋራ የተካሄደውና ከአንድ ዓመት ከመንፈግድን በፊት እልባት ያገኘው የሰሜን ኢትዮጵያው የትግራይ ጦርነት ካጠፋው ከፍተኛ የሰው ህይወት በተጨማሪ 28 ቢሊዮን ዶ ዶላር ንብረት ለማውደሙ ተነግሯል። አሁን ላይ በአማራና ኦሮሚያ ክልሎች ዘላቂ እልባት ያላገኙት ግጭቶችም በውል ያደረሱት ጉዳቶች ተጠንቶ ባይገለጹም ጉዳቱ ቀላል እንደማይሆን ግን ይገመታል። የፖለቲካል ኢኮኖሚ ተንታኝ ቶሻ ፈራው እንደሚሉትም ጦርነት ብታሸንፍ በአሸናፊነት አንዱ አካል ቢወጣም ቅሉ የግድ በድርድር ነው ህዝቡም ሊቃኑም እንደናንተ ያለው ሚዲያ ድርድርን የሚቃወም አካልን መጸየፍና ማውገድ ያስፈልጋል። ፎር ሲክ ኦፍ ዋን ኔሽን ኢትዮጵያ ለሚበላቅር ማለት ለአቀበብ ጥያቄ ሰላም ከሆነ ውጤት ሊያመጣ ይችላል። እሱም ደግሞ በሌላ ቀድመ ሁኔታ ምርታማ በሆነ ዘርፍ ላይ ገንዘቡ እንዲ ሲደረግ ነው። የኢኮኖሚ ተመራማሪው ባለሙያ ዶክተር ደግዬ ጎሹም በኢኮኖሚ ማሻሻያ ውስጥ በግልጽ ትኩረት ያልተሰጠው ያሉት የጸጥታ ጉዳይ የፖሊሲውን ስኬታማነት የሚወስን ዋና ጉዳይ መሆኑን ጠቅሰዋል። ኢንቨስትመንትን ለመሳብ ምርትን፣ ኤክስፖርት የሚደረገውን ለመጨመር የውጭ ማሻሻል የሀገር ውስጥ ግጭት እና የፖለቲካ ለመረጋጋት እስካልተፈታ ድረስ ሁሉንም ነገሮች አስሮ ነው የያዛቸው ይሄ ችግር ማለት ነው። ለዶች ቬሌ ዘገባ ስዩም ጌቱ ነኝ ከአዲስ አበባ። የህወሀቱ ምክትል ሊቀመንበርና የትግራይ ጊዜ አስተዳደር ፕሬዚደንት ጌታቸው ረዳ የህወሀትን አመራሮች የጊዜው አስተዳደሩን ስራ በማደናቀፍ ከሰዋል። በሌላ በኩል የኢትዮጵያ መንግስት ትግራይ ክልልን በሚመለከት ግንኙነቱን ከህወሀት ጋር ብቻ አድርጎ እያለ አለመግባባት ሲፈጠር የትግራይ ህዝብ ላይ ማስፈራሪያ መሰንዘር እንዲያቆም በክልሉ የሚንቀሳቀሱ ፓርቲዎች ጥሪ አቀረቡ። ሚሊየን ኃይለስላሴ ከመቀሌ ዘገባ ልኮልናል። የህወሃት ምክትል ሊቀመንበርና የትግራይ ጊዜያዊ አስተዳደር ፕሬዚዳንት አቶ ጌታቸው ረዳ ወቅታዊ ጉዳዮች አስመልክተው ለድምጺ ወያነ ትግራይ የሰጡት ቃለ መጠይቅ በህወሃት ውስጥ ያለው ክፍፍል አጉልቶ ያሳየ ተደርጎ በበርካቶች እየተጠቀሰ ይገኛል። አቶ ጌታቸው በንግግራቸው የህወሃት ከፍተኛ አመራሮችን የጊዜያዊ አስተዳደሩ ስራዎች ሆን ብሎ በማደናቀፍና በማጥላላት ላይ መሰማራታቸው የገለጹ ሲሆን በየደረጃው ያሉ አመራሮችና የአስተዳደሩ መዋቅርም በህገወጥ የማዕድናት ዝርፊያ፣ ህገወጥ የሰዎች ዝውውር፣ የመሬት ወረራ የጦር መሳሪያዎች ሽያጭና ሌሎች ወንጀሎች ተሳትፎ እንዳለው አንስተዋል። አቶ ጌታቸው ህወሓት በየጊዜው የሚያካሂደው ረዣዥም ስብሰባዎች የትግራይ ወቅታዊ ሁኔታ ገምግሞ የመፍትሄ አቅጣጫ የሚያስቀምጡ ሳይሆኑ የስልጣን ሽኩቻ መድረኮች መሆናቸው አጋልጠዋል። የተደረጉ ስብሰባዎች አንዴ ስልሳ ቀን ተከታታይ ትሰበስባለ። ይሁንና አንድም ቀን ቢሆን ስለ ትግራይ ህዝብ ወሳኝ አጀንዳዎች ተነጋግረን አናቅም። ሁሌም የስልጣን ሹኩቻ ብቻ ነው። ማን ለምን ወደዚህ ስልጣን ወጣ፣ በዚህ አጋጣሚ ማን ማውረድ የሚል ብቻ ነው ንግግሩ በዚ አጋጣሚ ሰጣ መን ክወርድ በተለይም በቅርቡ አወዛጋቢ ከሆነው የህወሀት ጉባኤ ማካሄድና ማዘግየት በሚል አጀንዳ ዙሪያ ሀሳባቸው የሰጡት አቶ ጌታቸው ረዳ የህወሀት ጉባኤ አሁን ላይ ማድረግ የተፈለገው የተወሰነ የፓርቲው ክፍል ቆርጦ ለማስወገድና የአንድ የፓርቲው ኔትወርክ አሸናፊነት ለማረጋገጥ ታስቦ ነው ሲሉ ገልጸዋል። በሌላ በኩል በትግራይ የሚንቀሳቀሱ ሶስት ተቃዋሚ የፖለቲካ ፓርቲዎች በጋራ በሰጡት መግለጫ ህወሀት የስልጣን ሽኩቻ ወደ ህዝብ ለማስገባት እየሰራ ነው በማለት የወቀሱ ሲሆን በህወሀት አመራሮች መካከል ባለው ሽኩቻ ህዝብ ይሁን በትግራይ ያሉ ታጣቂ ኃይሎች ከውግንና ራሳቸው እንዲያረቁ ባይቶና፣ ሳልሳይ ወያነ ትግራይና የትግራይ ነጻነት ፓርቲ በጋራ በሰጡት መግለጫ ጥሪ አቅርበዋል። የሳልሳይ ወያነ ትግራይ ሊቀመንበር አቶ አሉል ኃይሉ እየታየ ያለው የስልጣን ውድድር ነው፣ በዋነኝነት በትግራይ አንድነት ላይም አደጋ የሚፈጥር ነው። ሁሉም ከነዚህ ኃይሎች ጋር የሚያደርገው ውግንና ማቆም አለበት። ሁሉም መሰለፍ ያለበት ከህዝብ ጥቅም አንድነትና ወንድማማችነት ብቻ ነው። የትግራይ ነጻነት ፓርቲ ሊቀመንበር ዶክተር ደጀን መዝገበ በበኩላቸው የኢትዮጵያው ጠቅላይ ሚኒስትር ህወሀትና የትግራይ ህዝብን አስመልክተው በቅርቡ የሰጡት አስተያየት አውግዘዋል። መንግስት ኢትዮጵያውን ተሆነ ትግራይ የኢትዮጵያ መንግስት ትግራይን በሚመለከቱ ጉዳዮች ግንኙነቱ ከህወሀት ብቻ አድርጎ ሲያበቃ በመካከላቸው ግጭት ሲፈጠር ግን የትግራይ ህዝብ ዋጋ ይከፍላል እያሉ ማስፈራራት ተቀባይነት የሌለውና ኃላፊነት የጎደለው ፖለቲካ ፓርቲና ህዝብ አንድ ያደረገ ትርክት በአፋጣኝ እንዲታረም ጥሪ እናቀርባለን። በአጋ ኢትዮጵያዉ ጠቅላይ ሚኒስትር አብይ አህመድ ህወሃት በምርጫ ቦርድ ህጋዊ እውቅና ሳያገኝ ወደ ጉባኤ የሚገባ ከሆነ ወደ ዳግም ጦርነት ሊገባ ይችላል ማለታቸው ይታወሳል። የህወሃቱ ሊቀመንበር ደብረጽዮን ገብረ ሚካኤል በበኩላቸው በዚሁ ዙሪያ በሰጡት አስተያየት ከጠቅላይ ሚኒስትሩ ጋር መነጋገራቸውና አስተያየቱ ተገቢ አለመሆኑ መግለጻቸው ከቀናት በፊት ሰጥተውት በነበረ መግለጫ መናገራቸው ይታወሳል። ለዲደብልዩ ዘገባ ሚሊዮን ኃይለስላሴ መቀለ የሐማስ ከፍተኛ መሪ ኢስማኤል ሃኔ ዛሬ ማለዳ መገደላቸውን ኢራቅ አስታውቃለች። ቴህራን ውስጥ ለተፈጸመው ለዚህ ግድያ እስከዛሬ ዛሬ ከቀትር በኋላ ኃላፊነቱን የወሰደ ወገን የለም። ሆኖም ሐማስ ለግድያው እስራኤልን ተጠያቂ አድርጓል። እስራኤል ግን እስከዛሬ ዛሬ ከሰዓት ድረስ ስለ ግድያው ምንም አላለችም። የሀኔ ግድያ ከተለያዩ የዓለም መሪዎች ውግዘት ገጥሞታል። የተባበሩት መንግስታት ድርጅት ግድያው እንዳሳሰበው ሲያሳውቅ ኢራንና ሌሎች የሐማስ ደጋፊ ቡድኖች እስራኤልን ለመበቀል ዝተዋል። ሂሩት መለሰ ቀጣዩን ዘገባ አጠናቅራለች። የሐማሱ ከፍተኛ መሪ ኢስማኤል ሀኔ መገደላቸውን የኢራን አብዮታዊ ዘብ ያሳወቀው ዛሬ ማለዳ ነበረ። ከጠባቂዎቻቸው አንዱም ከእርሳቸው ጋር መገደሉንም አረጋግጧል። የኢራን ፕሬዝዳንት ማሱድ ፔዜሽኪያን የቃለ መሐላ ስነስርዓት ላይ ለመገኘት ቴሄራን የነበሩት አኔ የተገደሉት ቴሄራን የሚገኝ መኖሪያ ቤታቸው ከተመታ በኋላ መሆኑን አብዮታዊ ዘቡ አስታውቋል። ግድያው እየተጣራ መሆኑን ውጤቱም ከዚያ በኋላ እንደሚገለጽ ተነግሯል። ስለ ግድያው ወዲያውኑ ኃላፊነት የወሰደ አካል ባይኖርም እስራኤል፣ ዩናይትድ ስቴትስ፣ የአውሮፓ ህብረት፣ ብሪታንያና ሌሎችም በአሸባሪነት የፈረጁት የፍልስጤሙ ታጣቂ ቡድን ሐማስ የመስከረም 26 ቀን 2016 ዓ ምቱን ጥቃት በእስራኤል ላይ ከፈጸመ በኋላ ሀኔን ና ሌሎች የሐማስ መሪዎችን ለመግደል የዛተችው እስራኤል በግድያው ተጠርጥራለች። መሪው የተገደሉበት ሐማስ ሀኔ በእስራኤል ጥቃት ኢራን ውስጥ ተገድለዋል ሲል አረጋግጧል። ግድያው ሐማስን እንደሚጎዳ በሰፊው ተገምቷል። ዘላቂ ትምህርት በተባለው የብሪታንያ የጥናት ተቋም የዓለም አቀፍ ግንኙነትና ጥናቶች ኃላፊ ሮክሳን ፋርማን ፋርሚያን የሃኔ መገደል ሊያሳድር የሚችለው ተጽዕኖ ቀላል እንደማይሆን ገልጸዋል። ግድያው በጣም ከፍተኛ ትኩረት የሚሻ ነው። በመጀመሪያ እሳቸው የሃማስ ተደራዳሪ ነበሩ። እስራኤልና ሐማስ የተኩስ አቁም ስምምነት ላይ እንዲደርሱ በሚኖሩበት በቀጠር ከዩናይትድ ስቴትስ እና ከእስራኤል ጋር ሲደራደሩ ነበር። ምናልባትም ያ ወደፊት ላይጓዝ ይችላል። በእርግጠኝነት እስካሁን በሄደበት መንገድ ላይቀጥል ይችላል። የተግባር ሰው በመሆናቸው ይታወ ይታወቃሉ እሳቸው በድርድር በጣም የተካኑ ሰው መሆናቸውን የተገነዘቡ አንዳንድ አስተያየት ሰጪዎች አሉ እናም ሐማስ በዚህ ቡድን ውስጥ አንድ ትልቅ ሰው አጥቷል የተኩስ አቁም ስምምነት ላይ እንዲደረስ ጥረት ሲያደርጉ የነበሩ አደራዳሪዎችም ኢራን ትናንት ሌሊት ቴህራን ውስጥ ለተፈጸመው የሃኔ ግድያ እስራኤልን እንደምትበቀል ዝታለች የኢራን የበላይ መሪ አያቶላ አሊ ሐሜኒ ዛሬ እንዳሉት እስራኤል ራሷን ለአሰቃቂ ቅጣት አዘጋጅታለች። ተወዳጁ እንግዳችን ያሏቸውን የሃኔን ግድያ መበቀሉ የእኛ ኃላፊነት አድርገን ነው የምንቆጥረው ብለዋል። ከቴሄራን ዩኒቨርሲቲ የኢራን ጉዳዮች ተንታኝ ስለ ኢራን የበቀል ዛቻ በሰጡት አስተያየት እንዳሉት ከዚህ ቀደም በእስራኤል ላይ የድሮኖችና የሚሳይል ጥቃቶችን ያዘነበችው ኢራን የዛተችውን ጥቃት መፈጸሟ የሚቀር አይመስልም። እንደሚመስለኝ ቀጥተኛ የአጸፋ ጥቃት ይኖራል። ታስታውሱ እንደሆነ ባለፈው ኢራን ከ300 በላይ ድሮኖችን፣ ሚሳይሎችን እስራኤል ላይ ተኩሳለች። እነዚህን ጥቃቶች ለማክሸፍ እስራኤል ባደረገችው ሙከራ 1.4 ቢሊዮን ዶላር ስታወጣ ዩናይትድ ስቴትስ ደግሞ 2.5 ቢሊዮን ዶላር ከስክሷል። ይህ ደግሞ ለውጥ አምጥቷል። የእስራኤል መንግስት ሶሪያ የሚገኙ ኢራናውያንን ኢላማው ማድረግን አቁሙ። አሁን ኢራናውያን የእስራኤል መንግስት ኢራን ውስጥ ሰዎችን ለመግደል እንዳያስብ ከባድ ቅጣት እንዲደርስበት ማድረግ ይፈልጋሉ። የቱርኩ ፕሬዝዳንት ረሴፕ ጣይብ ኤርዶጋን የሃኔን ግድያ አውግዘው ድርጊቱንም የፍልስጤማውያንን ጥያቄ ያኮሰሰ የህዝቡንም ሞራል የሚሰብርና የሚያሸማቅቅ ብለውታል። ሀኔ የተገደሉት የዩናይትድ ስቴትስ ሐማስና እስራኤል ቢያንስ ጊዜያዊ የተኩስ አቁም ላይ እንዲደርሱና ታጋቾችን የመልቀቅ ስምምነት ላይ እንዲደርሱ ግፊት ለማድረግ በመሞከር ላይ ባለችበት ወቅት ነው። ዩናይትድ ስቴትስ ስለ ሐማሱ የፖለቲካ መሪ እስማኤል ሀኔ ግድያ ምንም እንደማታውቅ እጇም እንደሌለበት ውጭ ጉዳይ ሚኒስትሯ አንቶኒ ብሊንከን ዛሬ ተናግረዋል። በዚሁ አጋጣሚም የተኩሱ አቁሙን ጥሪ አስፈላጊነት አጽንዖት ሰጥተዋል። በእርግጥ ዘገባዎችን አይቻለው አሁን ልነግራችሁ የምችለው እንዳልኩት ከተኩስ አቁሙ አስፈላጊነት የሚወስደን ነገር የሚኖር አይመስለኝም። ይህ ታጋቾችን ወደ ቤታቸው የመመለስ በየቀኑ እጅግ የሚሰቃዩት ፍልስጤማውያን ፍላጎት ነው። ሂሩት መለሰ። አድማጮች የምሽቱ የዜናና ዜና መጽሔት ጥንቅር አበቃ የምትከታተሉት ቦን ከተማ ከሚገኘው ዶቸቨሌ የሚተላለፈውን የአንድ ሰዓት ስርጭት ነው